የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ መንግስት ሕጋዊ እርምጃ እንዲወስድ ጠይቀዋል። ኢሰመጉ ኃላፊነታቸው ባልተወጡ የመንግስት ኃላፊዎችና የጸጥታ ኃይሎች ላይም ሕጋዊ እርምጃ ይወሰድ ሲል፣ ኮሚሽኑ በበኩሉ የሰሞኑ ድርጊት የሕግ የበላይነትን በእጅጉ የተፈታተነ ነው ብሏል። መለስካቸው አማ ዜናውን አድርሶናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በህገ መንግስቱ ቃል ኪዳን በገባቸው ዓለም አቀፍ ድንጋጌዎችና ሌሎች ህጎች የገባቸውን ግዴታዎች እንዲፈጽምና እንዲያስፈጽም በመግለጫው አሳስበዋል። ጥቅምት አንድ ቀን 2012 ዓ ም ጥቅምት አንድ ቀን 2012 ዓ ም በአፋር ክልል ማንነታቸው አይታወቅም ባላቸው ታጣቂዎች የ17 ሰዎችን ሕይወት የቀጠፉትን ጥቅምት 11 ሌሊት የፖለቲካ አክቲቪስት ጃዋር መሐመድ ያስተላልፉትን መልእክት ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች በተፈጠረ ሁከት ያያሌ ሰዎች ሕይወት ማለፉን ቁጥራቸው በውል የማይታወቅ ዜጎች የአካል ጉዳት እንደደረሰ ግምቱ ተለይቶ ያልታወቀ ንብረት መውደሙን በመዘርዘር መንግሥት ተገቢውን ማጣራት አድርጎ ድርጊቱን ባነሳሱና የሰብአዊ መብቶችን ጥሰቶችን በፈጸሙ ግለሰቦችና አካላት እንዲሁም ይህንን የመከላከልና የመቆጣጠር በሕግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግሥት ኃላፊዎች ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተከሰተው ሁከት በቀጥታ ወይንም በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ይላል የኮሚሽኑ መግለጫ። አክሎ በተለይ ጥቅምት 12 ቀን 2012 ዓ.ም ጀምሮ ጀምሮ በተቀሰቀሰው ውዝግብና ሁከት የተሞላ ነውጥ የበርካታ ሰዎች ሕይወት ከመጥፋቱ የአካል ጉዳት ከመድረሱ ንብረት ከመውደሙና የሰዎች መደበኛ ኑሮና ሰላማዊ ሁኔታ ከመረበሹ በተጨማሪ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ የጣለ እጅግ አሳሳቢ ክስተት ነው ብሎታል የኮሚሽኑ መግለጫ። በተለይ አለ ካለው የቅሬታና የጥያቄ መፍቻ ሕጋዊ መንገድ ውጪ በአመፅና በልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለው ጉዳት የሕግ የበላይነትን የአገርን ሰላምና ሥርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።